የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሐሙስ መስከረም 8 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። አዋሽ ወንዝ አደጋ ሊያደርስ ይችላል በሚል ማስጠንቀቂያ እየተሰጠ ነው በተለይ በታችኛው ተፋሰስ በዞን ሶስት አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ ገዋኔና አዋሽ ፈንታሌ የሚባሉት ላይ በኦሮሚያን በኩል እንደዚሁ ምስራቅ ሸዋ፣ አዳማ፣ ፈንታሌ አርሲ ውስጥ ደግሞ መርቲና ጀጁ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የሕብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ሕይወትም ጥንቃቄ እንዲያደርጉ ጠይቃለሁ። የውሃ የመስኖ እና የኃይል ሚኒስትር አቶ ስለሺ በቀለ ናቸው። ሙሉ ዘገባውን እንመለስበታለን። በጎ አድራጊ ወጣቶች በደሴ ከተማ ለሚገኙ ተማሪዎች ስላደረጉት የቁሳቁስ ድጋፍ የተሰናዳ ዝግጅትም አለን። ለእያንዳንዱ ተማሪ አስር ደፍተር እና አምስት እስክርቢቶ ነው ያደል ነው። ለሰላሳ ተማሪ ማለት ነው። አምስት ዩኒፎርም ሙሉ ዩኒፎርም ነው የተሰፋው ከደሴ ወደ ኤርትራ ንጓዝና የተለያዩ ወጣቶችን ቋንቋ ለማስተማር ዝግጅት የጨረሱ ሌሎች ወጣቶችን እናስተዋውቃችኋለን። ወደ አስር በሚሆኑ ቋንቋዎች ይህን የተለያየ ትምህርቶች አዘጋጅተናል። እስከ ምሽቱ አብራችሁን ከቆያችሁ ብዙ ዝግጅቶች አሉን፣ ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎችን እናሰማችሁ። ዜናዎቹ ጋር ተመልሰን መጥተናል አፍሪቃውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ ኤሮፓውያን አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ ወይም በቀጣይ 11 ዓመታት በአለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አንድ አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚችሉበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመዘጋጀት በሚሳተፉ በሚዘጋጁበት ወቅት ነው። ጉባኤው በመጪው ረቡዕ ይጀምራል። የተባበሩት መንግስታት ድርጅት በ አስራ ሰባት የዘላቂ ልማት ግቦች ላይ ተስማምቷል። ቀዳሚ ቦታ የያዘው አስከፊ ድህነትን እንደ ኤሮፓውያን አቆጣጠር እስከ ሁለት ሺ ሰላሳ አመተ ምረት ባለ ጊዜ ውስጥ ወይም በ አስራ አንድ አመታት ውስጥ ማጥፋት የሚለው ነው። ይሁንና ህጻናትን አድን የተባለው ድርጅትና የውጭ ልማት ተቋም ባወጡት ዘገባ መሰረት አለም በ ሁለት ሺ ሰላሳ ይህንን ግብ አይመታም። የአፍሪቃ ልጆችን ከድህነት ለማውጣት ባለም አቀፍ ደረጃ ሲደረ ያደረገ የቆየው ጥረትም ስኬት አላገኘም። በአቡዳቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ፓምፔዮ ከሳውዲ አረቢያና ከተባበረው የአረብ ኤምሬት መሪዎች ጋር ከተነጋገሩ በኋላ በቅርቡ በሳውዲ አረቢያ የነዳጅ ዘይት ተቋማት ላይ የተፈጸመውን ጥቃት በተመለከተ ኢራን ተጠያቂ ናት የሚል ሰፊ መግባባት አለ ብለዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመውን ጥቃት ለመበቀል ኢራንን ለማጥቃት ለሚያስቡት የኢራን የውጭ ጉዳይ ሚኒስትር ሞሐመድ ዣቫድ ዛሪፍ ዛሬ ማስጠንቀቂያ ሰጥተዋል። ዛሪፍ ቢ ቲም ወይም ቢ ያሉት ቡድን የዩናይትድ ስቴትስ ባለ ባለስልጣኖች እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉበት ቡድን በኢራን ላይ ጦርነት ለማስነሳት የሚጥር አድርገው አይተውታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ግጭት እንዲከፍቱ ሊያሞኟቸው እየሞከሩም ነው ብለዋል። ለራሳቸው ሲሉ የሚሹት እንዳይደርስ ቢጸልዩ ይሻላል በማለት ዛሪፍ ዛሬ አስጠንቅቀዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመው ጥቃት በጊዜያዊ መልክም ቢሆን ዕለታዊው የነዳጅ ዘይት የማምረት አቅምን በአምስት ነጥብ ሰባት ሚሊየን በርሜል እንዲቀንስ አድርጓል። በደቡባዊ አፍጋኒስታን ዛቡል ክፍለ ሀገር መዲና ቃላት ላይ በሚገኝ አፍጋኒስታን የስለላ አገልግሎት ያለበት ግቢ አጠገብ ላይ ዛሬ በተፈጸመ መኪና ውስጥ የተጠመደ የቦንብ ጥቃት ቢያንስ አስራ አምስት ሰዎች ሲሞቱ ዘጠና ቆስለዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ከሰለባዎቹ አብዛኞቹ በአቅራቢያው በነበረው ሆስፒታል ሊታከሙ የነበሩ ሴቶችና ልጆች ናቸው ሲሉ የክፍለ ሀገሩ አስተዳዳሪ ቃል አቀባይ ጉል ኢስላም ሰያል ጠቁመዋል። ዛቡል በተባለው ሆስፒታል ከሞላ ጎደል ሙሉ በሙሉ በጥቃቱ ወድመዋል ብለዋል። የክፍለ ሀገሩ ባለስልጣኖች የዛሬው የታሊባን ጥቃት በአፍጋኒስታን ሰላም የማምጣቱ ዕድል የጠበበ እንዲሆን አድርጓል። በሀገሪቱ ፕሬዚዳንታዊ ምርጫ ለማካሄድ ከታቀደበት ጊዜ አንስቶ የታሊባን አማጽያን በምርጫ ማዕከሎች ላይ ጥቃት እንደሚያካሂዱ በመግለጽ ዝተዋል። ስለሆነም ግጭቱ ይባባሳል የሚል እምነት አለ። ከቅርብ ጊዜያት ወዲህ በአፍጋኒስታን ዙሪያ ሲካሄድ በቆየው ጥቃት ምክንያት በዩናይትድ ስቴትስ እና በታሊባን መካከል ሲደረገ የቆየው የሰላም ንግግር ተሰርዟል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን አምሹ ጋምቢና ቢኦኤ፣ ይህ ጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። በአሁኑ ወቅት የሚጥለው ዝናብ በተለይ የአዋሽ ወንዝ የታችኛውን የአዋሽ ሰለቆ አካባቢዎች አደጋ ሊያደርስበት እንደሚችል ተገለጸ። ነዋሪዎቹ ከፍተኛ ጥንቃቄ እንዲያደርጉም የሀገሪቱ የውሃ የመስኖ የኃይል ሚኒስትር ጥሪ አቅርበዋል። በመጪዎቹ ጥቂት ዓመታት የስንዴ ምርትን በመጨመር ደግሞ መንግስት ከውጭ የሚያስገባውን ስንዴ ለማስቀረት እየተሞከረ እንደሆነ ገልጸዋል። መለስካቸው አመሃ ዝርዝር አለሁ። ትናንት የውሃ የመስኖና የኃይል ሚኒስትር ስለሺህ በቀለ በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በዘንድሮ የክረምት ወቅት ከፍተኛ ዝናብ ጥሏል። ይኸው ከፍ ያለ የዝናብ መጠን ሰሞኑንም እንደሚቀጥል ያስገነዘቡት ዶክተር ኢንጂነር ስለሺህ በቀለ፣ በዚህም ምክንያት በአዋሽ ተፋሰስ ውስጥ በሚገኙ ግድቦች በየጊዜው የሚከማቸውን ውሃ መልቀቅ ግዴታ እንደሆነ አስገንዝበዋል። በዚሁ መሠረትም ከላይኛው ቆቃ ግድብ በሰከንድ 300 ሜትር ኪዩብ ውሃ ወደ ወንዙ እየተለቀቀ ነው። በተመሳሳይም ከከሰም ግድብ 150 ሜትር ኪዩብ ውሃ በሰከንድ እየተለቀቀ መሆኑ ታውቋል። ሚኒስትሩ በየሰዓቱ ሁኔታውን መስሪያ ቤቱ እየተከታተለ መሆኑንና በአደጋ ጊዜ ሊደረግ የሚገባውን ዝግጅት ሁሉ እየተከናወነ መሆኑን ገልጸው በአካባቢው ለሚኖረው ሕዝብም ጥሪ አቅርበዋል። የአዋሽ ወንዝ በተለይ በታችኛው ተፋሰስ ዞን ሶስት አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታሌ የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ፣ አዳማ፣ ፈንታሌ አርሲ ውስጥ ደግሞ መርቲና ጀጁ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ህይወትም ጥንቃቄ እንዲያደርጉ ጠይቃለሁ። ምክንያቱም የውሃው መጠን አልቀነሰም ወንዞቹ ፕሬዘራዝድ ናቸው። ሪዘርቫሮቹም ሙሉ ናቸው እና ሙሉ በሙሉ እያስተላለፍን ካልሄድን ግድቦቹ ላይ አደጋ ሊከሰት ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አደራ እንላለን። በሌላ በኩል ሚኒስትሩ ለህብረተሰቡ ንጹህ የመጠጥና ለተለያዩ አገልግሎቶች የሚውሉ ውሃ ለማቅረብ እየተሠራ ስላለው ሥራ ማብራሪያ ሰጥተዋል። አጽንዖት ሰጥተው ከዘረዝሯቸው ጉዳዮች አንዱ ደግሞ ለረዥም ጊዜ ባልተቋረጠ ሁኔታ በሀገሪቱ ስለሚታየው የምግብ ምርትና የምግብ ፍላጎት ክፍተት ነው። በሀገሪቱ ውስጥ የሚመረተው የስንዴ መጠን ካለው ፍላጎት አንጻር አነስተኛ በመሆኑ ከውጭ በግዥ ለማምጣት መንግስት ተገድዷል። ይህንን ክፍተት ለማጥበብ እየተሠራ ነው ያሉትን ሚኒስትሩ አብራርተዋል። የስንዴ ምርት የምርት ጋፕ በሀገራችን ያለውን ለመቀነስ እንድንችል የሚኒስትሮች ግሩፕ በርካታ ስራ ጀምሯል የውሃ መስኖና ኢነርጂና የግብርና ሚኒስቴር የሚያስተባብሩት በአሁኑ ጊዜ በሀገራችን መስኖ ገብ የሆኑ መሬቶች በተለይም ደግሞ መሬቱ ዝግጁ ሆኖ ወደ ስራ ያልገባ ስፍራን ወደ ምርት ለማስገባት በስፋት እንሰራለን። ይሄም በአዋሽ በዋቢ ሸበሌ እና በጊቤ ኦሞ ላይ ነው። በጣና በለስም እንደዚሁ እና በዛሬማሚ አካባቢ ያሉትንም የደረሱ ቦታዎችን እየተመለከትን ነው። እስካሁን በለየነው መሰረት በዚህ ከጥቅምት ጀምሮ ሊዘራ የሚችል ተጨማሪ ወደ 32 ሄክታር ተለይቷል። ይህ እንግዲህ ልየታውን ስናጠናቅቅ 50 ሄክታር ድረስ ሊደርስ ይችላል። ዶክተር ስለሺ እንዳስረዱት ከሆነ ቀደም ሲል በመስኖ ከሚለሙ መሬቶች በተጨማሪ እጅግ ሰፊ መሬት ላይ ስንዴ መምረት ይቻላል። የግል ሴክተሩ በጥጥ ምርት ላይ የተሰማራው በጣም ሰፊ የመስኖ ልማት ተጠቅሞ ነው የሚሰራው ወደ 350 ሺህ ሄክታር። ያም ጥጡ ከተለቀመ በኋላ ስንዴ ማምረት ይቻላል። ይህንን በማድረግ ዘንድሮ የዘር እጥረት እንኳ ቢያጋጥም በመጪው አመት በ2013 ሙሉ በሙሉ ስንዴ ወደ ከውጭ ሀገር የማስገባትን ስራ መለወጥ መቻላለን። ለዚህ በዚህ በጣም ትራንስፎርሜቲቭ የሆነ የስንዴ ማምረት ፕሮግራም ውስጥ የገባ መሆኑን እንደዚሁም ወደ ስራ መግባት የነበረባቸው የስኳር ፕሮጀክቶች የኤነርጂ ፕሮጀክቶች ላይ ያሉ የኤፊሽንሲ ችግሮችንም በተመሳሳይ ደረጃ እያየንና የትራንስፎርሜሽን ስራውን በተገቢ ሁኔታ እየሰራን መሆኑን ለመግለጽ ነው። ባጭሩ ኢትዮጵያ በአሁኑ ጊዜ እስከ 17 ሚሊዮን ኩንታል ስንዴ ከውጭ በግዥ ታስገባለች። ባለፈው አመት እንኳ ወደ 710 ሚሊዮን ዶላር ስንዴ ለማስገባት ወጪ አውጥታለች። ሚኒስትሩ እንዳስረዱት ይህ ዋጋ በቡና ከሚገኘው የውጭ ምንዛሬ ሊበልጥ ይችላል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪዮን ነው። አብራችሁን ስሆናችሁ እናመሰግናለን። ዛሬ በርካታ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተ ክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ተወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን የያዘ ደብዳቤ አቅርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል። ስለ ኢትዮጵያ ያገባታ ባቀናችሁ ሀገር ጤና ይስጥልኝ። ስሜ አክሊሎ አምሳሉ እባላለሁ። በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለገል አንድ ምእመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተ ክርስቲያን ድምፅ መታፈን የለበትም፣ በቤተ ክርስቲያን ላይ የሚደርሰው ጥቃት ተጽዕኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያንን ለመከፋፈል ለማዳከም የሚካሄድ ዘመቻ መሆኑ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይሰማ። ቤተክርስቲያናችን መደፈር የለባትም። ባለ ውለታ ናት፣ ሀገር ናት። ማንንም አነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ህገ መንግስቱ በሚፈቅድለት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንም አነካም፣ እኛም እንድንነካ እንፈልግም። እዚህ ዛሬ የመጣ ነው ማንም ለመስደብ ለመንቀፍ አይደለም፣ ድምፃችንን ለማሰማት ነው። ስሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሀመረኖ ኪዳነ ምሕረት ፍኖተ ህይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተ ክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን የምንናገር ያለ ነው ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግ ና ከአሁን በኋላ እነዚህ መገደሎች ቤተክርስቲያን መቃጠሎች እንዲቆሙ ነው ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል ሀገር እየተቃጠለ ነው ያለው ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን አመሰግናለን ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርሱበት ሰዓት ወደ ኢትኖ ቤት የምንለው መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ነኝ ሊልም አይችልም። ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ ያነሳሳኝ በኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስ ላልቻለ ዛሬ በኢትዮጵያ ኤምባሲ ቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት፣ ማለትም መንግስት አያውቀውም አይደለም፣ መንግስት ያውቀዋል። ኦርቶዶክስ የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስነ የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅር ባይነት ሁሉን ያሻግራል። ስለዚህ በዚህ ድምፃችን የምናሰማው ሁላችንም መልስ እናገኛለን። ከሰው አይደለም የምንጠብቀው። ወገኖቼ አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው። ኦርቶዶክስ ሃይማኖታችን አብብ ለብልሚ ኑሬ አድማጮች፣ ይህ በዛሬው ዕለት የተደረገው ሰልፍ ዘገባ እስከሚጠናቀቅ ድረስ የምእመናኑ ስሞታ የያዙ ተወካዮች ከኤምባሲው ቅጥር ግቢ እስካሁን ባለመውጣታቸው ምክንያት ከአምባሳደር ፍጹም አረጋ የተሰጣቸው ምላሽ ልናካትት አልቻልንም። የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን በነገው ዕለት እናስደምጣቸዋለን። ሄደን ምነው ነው ዝም አልሽ? ጋቢና ቪኦኤ በየመሀሉ የምታስተዋውቂው አንቺ ነበርሽ እና እንግዲህ ለአሁኑ ላንቺ አስቤ ነበር። አድማጮች እንግዲህ እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እስኪ ቀጣዩ ዘገባ ወዴት ነው የምንሄደው? ወደ ጢስ አባይ ነው የምናልፈው። ጢስ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸው እና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንኑ ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ዶክተር ደመቀ ከሌሎች የመንግስት ባለ ስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ነው ዝርዝሩን ታስደምጠናለች። የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህርዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች። ስሜ ቄስ ጠገነው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፋልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፋልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፋልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጠው። ቱሪስቶች ሲመጡ፣ ወደዚያም ሲመጡ፣ ወደ ጢስ አባይ ሲመጡ መሆነ ወደ ባህር ዳር ሲመለሱ፣ መንገዱ በጣም አሰቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጦ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሳቢ ላይ ይወጣ ነበር። ድሀ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ። ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነው። ጨፈንቴ ባላለው የባላሉ ጢስ አባይን ያለሁት ስንት የአውሮፓ ህዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከሃምሳ ሁለት ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን። በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት። መንግስቱ አማረ እባላለሁ። የመጣሁት ከገንጅ ነው። እንደሚታወቀው ባህር ዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጅ ቀጠና ነው። እንደሚታወቀው ለብዙ አመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጂ ዝብ ብቻ አይለም የተጎዳው፣ የተጎዳው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል። ወተት በዩ፣ ቅቤ በዩ፣ ማር በዩ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም። እዛው ነው የሚበላሸው እና የጥቅሙ ተካፋይ አይደለም። ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፋልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌዴራልና የክልል አመራሮች ከባህር ዳር አዲስ አበባ በሞጣ የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፓልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በመረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በጋቢና ቪኦኤ ዝግጅታችን ላይ አስተያየት ካላችሁ አስተያየታችሁን በተለያየ መንገድ ልታደርሱን ትችላላችሁ። አንደኛው የፌስቡክ ገጻችን ነው። አት ቪኦኤ አምሃሪክ ብላችሁ አስተያየት ብትጽፉ፣ በተለይ ደግሞ ሀሽታግ ጋቢና ቪኦኤን ብላችሁ ብትጨምሩበት ይደርሰናል። እንዲሁም የኢሜይል አድራሻችንን ሆርን አት ጂሜል ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን። አስተያየታችሁን እናስተናግዳለን። በተጨማሪም ደግሞ ስልክ ቁጥራችሁን ካስቀመጣችሁ በወጣቶች ጉዳይ ላይ ያላችሁን አስተያየት ደውለን ጠይቃችኋልን። ተሳተፉ፣ ተነጋገሩ፣ ተከተሉን፣ ተወያዩ። ውይይት ብዙ መፍትሄና ቁም ነገሮችን ይሰጣልና ተነጋገሩ ብለን ጋቢና ላይ እንጋብዛችኋለን። እንግዲህ ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ለዛሬ ሄደን ወዴት ነው የሚወስደን? ለዛሬ እንግዲህ ወደ ደሴ ነው የሄድ ነው። በደሴ ከተማ ለሚገኙ ግለሰቦችና ማህበራት፣ መንግስታዊና መንግስታዊ ያልሆኑ ተቋማት አዲሱ ዓመት ነባሩን የመተባበር እሴት በአዲስ መንፈስ ያደሱበት ዓመት ሆኗል። ከአስር ሺህ የሚልቁ ድጋፍ የሚያስፈልጋቸው ተማሪዎች አንድ ነጥብ አምስት ሚሊዮን ብር በላይ በሚያወጡ የመማሪያ ቁሳቁስ ቁሳቁሶች ታግዘዋል። ወጣቶች ቀደምቶቻቸውን በእንክብካቤም ጎብኝተዋል። መስፍን አራጌ የተከታዩን ዘገባ አሰናቷል። ድጋፉን ያደረጉት በከተማው የሚገኙ በጎ አድራጊ ግለሰቦች፣ የወጣት ማህበራት፣ ከተማ አስተዳደሩ፣ ወሎ ዩኒቨርሲቲን ጨምሮ የተለያዩ ተቋማት ናቸው። መደጋገፍ ማንነታችን ነው። የሌለንን አናመጣም፣ ያለንን ደግሞ አናጣም። መተጋገዝ አብሮን ባይኖር ዛሬ ለበጎነት እጃችን አይዘረጋም ነበር። የስጦታው አይነት ይነስም ይብዛም፣ የድጋፍ አድራጊዎቹ አስተያየት ነው። ይሁን እንጂ የዘንድሮው የተለየ መሆኑን ደግሞ ሳይናገሩ አላለፉም። የድግስ ወጫቸውን ሳይቀር ደብተርና እስክርቢቶ ገዝተው በስጦታ ያበረከቱም ነበሩና እኔ ሽመልስ ወልደ ሰማይት ይባላል። ደሴ ነው የምኖረው። ልደት የመጀመሪያ ልጃችን ናት። እንኳን ተወለድሽ ሊሏት የሚፈልጉ ቤተሰቦቻችን፣ ወዳጆቻችን የዛ ቀን ሲመጡ ስጦታው ከሚመጡ ወይንም እኛ ደግሞ ድግስ ከምናዘጋጅ ቀኑም የአዲስ አመት ነው፣ የትምህርት መጀመሪያ ወቅት ስለሆነ ለትምህርት ቁሳቁስ የሚሆን ደፍተር እስክሪቶ እና ለዩኒፎርም ማሰሪያ ደግሞ ብር መርዳት እንደሚችሉ ቀድመን በሜሴጅ ላክንላቸው። ለቤተሰቦቻችንም ለወዳጆቻችንም በጥሩ ሁኔታ በራሳቸውም ልጆች ይህን እንደሚደግሙ እና እስክሪቶ ደፍተር አምጥተዋል። ሶስት መቶ ደፍተሮች መጥተዋል። ባለአምሳ ለእያንዳንዱ ተማሪ አስር ደፍተር እና አምስት እስክርቢቶ ነው ያደልነው ለሰላሳ ተማሪ ማለት ነው። አምስት ዩኒፎርም ሙሉ ዩኒፎርም ነው የተሰፋው ዘንድሮ። በተናጠልም በህብረትም የተደረገው እንቅስቃሴ ታሪካችን ከግጭት በላይ በፍቅር የሚወሳ ተጠላልፎ ከመውደቅ በላይ ተደጋግፎ በመቆም የሚዘከር ትልቅ ቁም ነገር እንዳለው ያመላክታል ይላሉ፣ በደሴ ከተማ የተቋቋመው የመልካም ስራ መረዳጃ ማህበር አባላት። መስፍን ግርማ ይባላለሁ። በመልካም ስራ ማህበር ምክትል ሰብሳቢ ነኝ። በአሳለፍነው ሶስት ዓመት የደብተርና እስክሪብቶና የትምህርት ቁሳቁስ እናደርግ ነበር። በዚህ ዓመት ለየት የሚለው ምንድን ነው? አርባ አንድ ለሚሆኑ ተማሪዎች ነው ድጋፍ ያደረግነው። ለአንድ ተማሪ አንድ ደርዘን ደብተር፣ አምስት እስክሪብቶ፣ ከየደገፎቻችን ያሰባስነውን አልባሳት ጫማና ልብስ እንዲሁም ለዩኒፎርም የሚሆን በእያንዳንዳቸው አራት አራት መቶ ብር ድጋፍ አድርገናል። ወደፊት ደግሞ ምግብ የማያገኙትን ምግብ የመመገብ ስራ ተማሪዎችን ላይ በተለይ በቋሚነት ይዘን እነዛን ልጆች ዘላቂ የሆነ ድጋፍ ለማድረግ በዝግጅት ላይ ናያለ በተጨማሪ ወደ አራት ሺህ የሚሆኑ ችግኞችን በአንድ ሳምንት ውስጥ ተክለናል። ከዛ ባሻገር ቤት የሌላቸው ሰዎች ወደ አምስት ቤት በጋራ በመሆን አዲስ ቤት ስራ ላይ ተሳትፈናል። ለሕክምና ወጪ መሸፈን የማይችሉ ድጋፍ በማድረግ አሁን በዚህ ዓመት እንኳን ወደ ሶስት የሚሆኑ በሕክምና ላይ ያሉ ወገኖቻችንን በእያንዳንዳቸው ሶስት ሶስት ሺ ብር በመስጠት እና ትክክለኛ መታከማቸውን በማረጋገጥ ድጋፍ ያደርግበት ሁኔታ አለን። ከዛ ባሻገር እንግዲህ ከገንዘብም ከምንም በላይ ስጦታ የሆነውን የደም ልገሳ ከሰላሳ እስከ አብራ የሚሆኑ አባሎች አሉን በደም ልገሳ ብቻ ነው፣ እና በየሶስት ወሩ ፕሮግራም አድርገን በየሶስት ወሩ ደም ባንክ ጋር በመተባበር የደም ልገሳ ያደረግንበት ሁኔታ አለን። የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ አሸናፊ አለማየሁ በድጋፉ ላይ የተሳተፉትን ሁሉ አመስግነው ድጋፍ ለተደረገላቸው ደግሞ የአደራ መልእክታቸውን አስተላልፈዋል። ከእናንተ የሚጠበቀው ሁለት ነጥብ ብቻ ነው። አንደኛ በትምህርታችሁ ጎብዛችሁ ትምህርታችሁን ውጤታማ ዜጋ መሆን። ሁለተኛው ውጤታማ ዜጋ መሆን ብቻ አይደለም፣ ለኢትዮጵያውያን የሚመጥን መልካም ስነ ምግባር ያለው ተማሪ መሆን ይጠበቅባቸዋል። ከዳውዶ አንደኛ ደረጃ ትምህርት ቤት የመጣው ካሊድ ሳይድ ዘንድሮ ሶስተኛ ክፍልን የተቀላቀለው ያለፈውን አመት ሁለት ሴሚስተሮች አንደኛ በመውጣት ነው። ታዳጊው የድጋፉ ተቋዳሽ ሆኗል። የነበረኝ ውጤት ከፍተኛ ነው። ውጤቴም ደስ ይላል። አሁን የተደረገልኝም ድጋፍ በጣም ደስ ይላል። አሁንም እኔ የማስበው አንደኛው አወጣለሁ ብዬ ነው። ውጤቴም ከፍተኛ በጣም ከፍተኛ መጣለሁ ብዬ አስባለሁ። ለእነሱ ፈጣሪ የበለጠን እንዲሰጣቸው እንትንላል። ወይዘሮ ሀዋ እንድሪስ ሴት ልጃቸው ህመም ተጫጭኗት አልጋ ላይ ውላለች የልጃቸውን ሁለት ልጆች እንጀራ ጋግረው በመሸጥ የማሳደግ ኃላፊነት የወደቀባቸው እናት ኑሮና ጤና እየተፈታተነኝ ባለበት በዚህ ጊዜ አለንሽ የሚሉ ወገኖችን ማግኘት የመሰለ ምን አለ ሲሉ ይጠይቃሉ። እኛ አቅም የለኝም። እንደምታዩ አቋሚ ነው። እንጀራ ደግሞ መጋገር ደከመኝ። አሁን ልብ ካም ስላለብኝ መጋገሩ አልሆነልኝም። እሳቸው እየተረዱ ነው የምንጠቀሙት። በጣም አመሰግናለሁኝ። በማንኛውም ይህን እንግዳፍ ላደረጉ ሰዎች ሁሉ በሙሉ አመሰግናለሁኝ። ችግሬን ያው እንደምታውት ነው። አብረን እንተባበር፣ አብረን እንኖር። ደስታ ያድርግልን። አዲሱ ዓመት የጥንታዊቷን ኢትዮጵያ አዲስ ተስፋዎች በፍቅር የምናነጽበት በበጎነት የምንገነባበት ስለሆነ እንዲህ አይነት መተጋገዞች ተጠናክረው እንዲቀጥሉ ሰጭም ተቀባይም ባጽንኦት ጠይቀዋል። ከትምህርቱ ዘርፍ ባለፈ አቅም የራቃቸው፣ ጤና የሸሻቸው፣ ጉልበት የከዳቸው ከአራት ሺ የሚልቁ አቅመ ደካሞችን ቤት የመጠገን ስራ መሰራቱን ከከተማ አስተዳደሩ የደረሰን መረጃ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።

ሰላም እንዴት ናችሁ? ድምጻዊ ትናይል ጌት ይባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎኪኛል ጋብዣችኋለሁ። ተወሰኑ ብናለን እንግዲህ አድማጮቻችን፣ ለሰአቱ የያዝናቸው ለዛሬ የያዝናቸው ፕሮግራሞቻችን እዚህ ላይ ጨረስን። ራሄል ጌቱን ብዙ ከምናቆራረጣት ደህና ደሩ፣ እሷ አብራቸው ትቆይ። Terima kasih.